በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ባለፈው ቅዳሜ አዲስ አበባ ተገኝተው ከኢትዮጵያዊ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር በአካባቢያዊና በኢትዮጵያ ጉዳዮች ላይ ተወያይተዋል። የሲቪል ማህበረሰብ ተጠሪዎችንም አነጋግረዋል። ሰለሞን አባተ ተጨማሪ ይዟል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ሚስዮን የፕሬስና የሕዝብ ዲፕሎማሲ ጽህፈት ቤት ባወጣው መግለጫ እንደጠቆመው የዩናይትድ ስቴትሱ አምባሳደር ሰማንታ ፓወርና የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በቡሩንዲ ሁኔታ ላይ ትኩረት ሰጥተው ተነጋግረዋል። አምባሳደር ፓወር ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር በተወያዩበት ወቅት ኢትዮጵያ በአጋጠማት ድርቅና የምግብ ቀውስ ላይ በጥልቅ መስጋታቸውን ተናግረው ኢትዮጵያ ያለባትን ግዙፍ የሰብአዊ እርዳታ አቅርቦት ለማሟላት በምታደርገው ጥረት የሀገራቸው ድጋፍ እንደ ማይለያት በድጋሚ አረጋግጠዋል። አምባሳደር ሰማንታ ፓወር አክለውም ኦሮሚያ ውስጥ የደረሰው የተቃዋሚዎች ሞት ዩናይትድ ስቴትስን እያሳሰባት መሆኑን ለዶክተር ቴድሮስ የነገሯቸው መሆኑን የሚሲዮኑ የፕሬስ መግለጫ አመልክቷል። በኦሮሞ ማህበረሰብ አባላት የፖለቲካና የኢኮኖሚ ጥያቄዎች ላይም የኢትዮጵያ መንግስት ለውይይት እንዲቀመጥ ጠይቀዋል። አምባሳደር ፓወር አክለውም በኢትዮጵያ የነጻና ወገንተኛ ያልሆነ ሲቪል ማህበረሰብን አስፈላጊነት ጠቁመዋል። አምባሳደሯ በጉብኝታቸው ወቅት ከሰባት የኢትዮጵያ ሲቪል ማህበረሰ መሪዎች ጋር ተገናኝተው የተነጋገሩ ሲሆን ኢትዮጵያ ውስጥ ሲቪሉ ሕብረተሰብ መንቀሳቀስ እንዲችልና የዜጎች ተሳትፎም እንዲሰፋ ለማድረግ ጋዜጠኞች፣ የህግ ባለሙያዎችና መንግስታዊ ያልሆኑ ድርጅቶች መሪዎች እያደረጉ ያሉትን ድፍረት የተሞላበት ያሉትን ጥረት አድንቀዋል። እነዚህ የኢትዮጵያ የሲቪል ማህበረሰብ አባላት ሀገሪቱ ውስጥ ያለውን ፈታኝ የፖለቲካ ሁኔታ ተጋፍጠው ይበልጥ ግልጽና አሳታፊ የሆነ ሕብረተሰብ እንዲኖር እያሳዩ ላሉት ቁርጠኝነት ማመስገናቸውን የፕሬስ መግለጫው ጠቁ ተቃውሟል። አምባሳደሩ አክለውም ዩናይትድ ስቴትስ ኢትዮጵያ ውስጥ ለሰብአዊ መብቶች መከበር ለልማትና ለጸጥታ የምትሰጠውን ድጋፍ እንደምትቀጥልና እነዚህ ሶስት ግቦች ተሳስረው እንዲራመዱ ለማድረግ ያላትን ጽኑ ተገዥነትም አረጋግጠዋል። የአምባሳደር ሰማንታ ፓወርን የኢትዮጵያ ቆይታ አስመልክቶ ከመንግስቱ ባለስልጣናትና ከሲቪል ማህበረሰቡ መሪዎች አስተያየቶችን ለማግኘት ጥረት እያደረግን ነን። ያገኘናቸው ማንነታቸው እንዲገለጽ ያልፈለጉ የሲቪል ማህበረሰቡ ተጠሪዎች ከአምባሳደር ፓወር ጋር መሰብሰባቸውን መወያየታቸውን አረጋግጠው ስለ ስብሰባው ዝርዝር ከመናገር መቆጠብን መርጠዋል። ተጨማሪ ጭብጦችን ለማግኘት ጥረት እናደርጋለን። ተከታትለን ባገኘን ጊዜ ይዘንላችሁ እንመለሳለን። አምባሳደር ሳማንታ ፓወርና ዶክተር ቴድሮስ አድሃኖም ኢትዮጵያ ሶማሊያ ውስጥ ሰላም ለማስገኘትና በደቡብ ሱዳን ተቀናቃኞች መካከል መግባባት እንዲኖር ለማድረግ እያደረገች ላለችው ጥረትም አድናቆታቸውን መግለጻቸውን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ሚስዮን የፕሬስና የህዝብ ዲፕሎማሲ ጽህፈት ቤት ያወጣው ጽሁፍ ጠቁሟል።